መጽሐፈ መሳፍንት ምዕራፍ አምስት በዚያም ቀን ዲቦራና የአቢኔኤም ልጅ ባርቅ እንዲህ ብለው ተቀኙ በእስራኤል ውስጥ መሪዎች ስለመሩ መሩ ሕዝቡም ነፍሳቸውን በፈቃዳቸው ስለሰጡ ሰጡ እግዚአብሔርን አመስግኑ ነገሥታት ሆይ ስሙ መኳንንት ሆይ አድምጡ እኔ ለእግዚአብሔር እቀኛለሁ ለእስራኤል አምላክ ለእግዚአብሔር እዘምራለሁ አቤቱ ከሴይር በወጣህ ጊዜ በኤዶምያስ ሜዳ በተራመድህ ጊዜ ምድሪቱ ተናወጠች፣ ሰማያቱም አንጠበጠቡ፣ ደመናትም ደግሞ ውኃን አንጠበጠቡ። ተራሮች ከእግዚአብሔር ፊት የተነሣ ቀለጡ፣ ያም ሲና ከእስራኤል አምላክ ከእግዚአብሔር ፊት የተነሣ በዓናት ልጅ በሴሜጌር ዘመን በኢያዔል ዘመን መንገዶች ተቋረጡ፣ መንገዶችም በስርጥ መንገድ እየሄዱ ነበር። አንቺ ዲቦራ እስክትነሺ ድረስ ለእስራኤልም እናት ሆነሽ እስክትነሽ ድረስ ኃያላን በእስራኤል ዘንድ አነሱ፣ አለቁም። አዲሶችም አማልክትን መረጡ። በዚያ ጊዜም ሰልፍ በበሮች ሆነ። አርባ ሺህ በእስራኤል ዘንድ ጦርና ጋሻ አልታየም። ልቤ ወደ እስራኤል አለቆች ነው፣ በሕዝቡ መካከል ነፍሳቸውን በፈቃዳቸው ወደ ሰጡት፤ እግዚአብሔርን አመስግኑ። በነጫጭ አህዮች ላይ የምትጫኑ በወላንሳ ላይ የምትቀመጡ በመንገድም የምትሄዱ ተናገሩ። በማጠጫው መካከል ካሉት ከቀስተኞች ጩኸት ርቀው በዚያ የእግዚአብሔርን ጽድቅ፣ በእስራኤል ላይ የግዛቱን ጽድቅ ይጫወታሉ። ከዚያም በኋላ የእግዚአብሔር ሕዝብ ወደ በሮች ወረዱ። ንቂ ንቂ፣ ዲቦራ ሆይ ንቂ ንቂ፣ ቅኔውን ተቀኝ! ባርቅ ሆይ ተነሣ፣ የአብኒኤም ልጅ ሆይ ምርኮህን ማርክ። በዚያ ጊዜ የቀሩት ወደ ኃያላኑ ወደ ሕዝቡ ወረዱ፣ እግዚአብሔርም ስለ እኔ በኃያላን ላይ ወረደ። በአማሌቅ ዘንድ ስር የነበራቸው እነርሱ ከኤፍሬም ብንያም ሆይ በሕዝብህ መካከል ከአንተ በኋላ ወረዱ፣ አለቆች ከማኪር፣ የንጉሡንም ዘንግ የሚይዙ ከዛብሎን ወረዱ። የይሳኮርም አለቆች ከዲቦራ ጋር ነበሩ። ይሳኮርም እንደ ባርቅ ነበር። ከእግሩ በኋላ ወደ ሸለቆው ቸኰሉ። በሮቤልም ፈሳሾች አጠገብ ብዙ የልብ ማመንታት ነበር። መንጎች ሲያፏጩ ለመስማት በበጎች ጕረኖ መካከል ለምን ተቀመጥህ? በሮቤልም ፈሳሾች አጠገብ ታላቅ የልብ ምርምር ነበር። ገለዓድ በዮርዳኖስ ማዶ ተቀመጠ። ዳንም ለምን በመርከብ ውስጥ ቀረ? አሴርም በባሕሩ ዳር ተቀመጠ በወንዞቹም ዳርቻ አረፈ። ዛብሎን ነፍሱን ወደ ሞት ያሳልፈ ሕዝብ ነው፣ ንፍታሌምም በአገሩ ኮረብታ ላይ ነው። ነገሥታት መጡ ተዋጉም፣ በዚያ ጊዜ በመጊዶ ውሆች አጠገብ በታዕናክ የከነዓን ነገሥታት ተዋጉ፣ የብር ዘረፋም አልወሰዱም። ከዋክብት ከሰማይ ተዋጉ፣ በአካሄዳቸውም ከሲሳራ ጋር ተዋጉ። ከድሮ ጀምሮ የታወቀ ያ የቂሶን ወንዝ የቂሶን ወንዝ ጠርጎ ወሰዳቸው። ነፍሴ ሆይ፣ በኃይል እርገጪ። ከኃያላን ግልቢያ ብርታት የተነሣ የፈረሶች ጥፍሮች ተቀጠቀጡ። የእግዚአብሔር መልአክ ሜሮዝን እርገሙ እግዚአብሔርን በኃያላን መካከል ለመርዳት እግዚአብሔርን ለመርዳት አልመጡምና የተቀመጡባትን ሰዎች ፈጽማችሁ እርገሙ አለ። የቄናዊው የሔቤር ሚስት ኢያዔል ከሴቶች ይልቅ የተባረከች ትሁን በድንኳን ውስጥ ከሚኖሩ ሴቶች ይልቅ የተባረከች ትሆን ውሃ ለመነ ወተትም ሰጠችው ከተከበረ ዳካ እርጎ አቀረበችለት እጇን ወደ ካስማ ቀኝ እጇንም ወደ ሠራተኛ መዶሻ አደረገች በመዶሻዋም ሲሳራን መታች ራሱንም ቸነከረች ጆሮ ግንዱንም በሳች ጐዳቸውም በእግሮቿ አጠገብ ተደፋ፣ ወደቀ፣ ተኛ። በእግሮቿ አጠገብ ተደፋ፣ ወደቀ። በተደፋበት ስፍራ በዚያ ወደቀ፣ ሞተ። ከመስኮት ሆና ተመለከተች የሲሳራ እናት በሰቅስቅ ዘልቃ፣ ስለ ምን ለመምጣት ሰረገላው ዘገየ? ስለ ምንስ የሰረገላው መንኰራኵር ቆየ ብላ ጮኸች። ብልሃተኞች ሴቶቿ መለሱላት፣ እርሷ ደግሞ ለራሷ እንዲህ ብላ መለሰች። ምርኮ አግኝተው የለምን ተካፍለውስ የለምን ለእያንዳንዱ ሰው ምርኮ አንዲት ወይም ሁለት ቈነጃጅት ለሲሳራ ምርኮ ልዩ ልዩ ያለው ልብስ በአንገትጌ ላይ በሁለት እጥፍ የተጠለፈ ዝንጉርጉር ልብስ አቤቱ ጠላቶችህ ሁሉ እንዲሁ ይጥፉ ወዳጆችህ ግን ፀሐይ በኃይሉ በወጣ ጊዜ እንደሚሆን እንዲሁ ይሁኑ ምድሪቱም አርባ ዓመት ያህል አረፈች።